ድርሰት እኔ ብዙ ቋንቋዎች አውቃለሁ። አማርኛ ቋንቋ አስተምራለሁ። አስተማረ፣ ማስተማር፣ ያስተምራል። ለምሳሌ ምን ታደርጋለህ? ምሳሌ እዚህ የሚገኙ ሰዎች ኢትዮጵያውያን ናቸው። ከተማሪዎች አብዛኛዎቹ አሜሪካውያን ናቸው። አባትና እናቴ ትናንት እዚህ ሀገር ገቡ። ገባ መግባት፣ ይገባል። ነገ ወደ አገሬ እመለሳለሁ። ተመለሰ፣ መመለስ፣ ይመለሳል። ወደየ ቤታቸው መሄድ ይፈልጋሉ። የአሜሪካ የውጭ ጉዳይ ሚኒስቴር አንድ የቋንቋ ትምህርት ቤት አለው። ተማሪዎች በዚህ ትምህርት ቤት ውስጥ በጣም ብዙ አይነት የውጭ አገር ቋንቋዎች ይማራሉ። ለምሳሌ አማርኛ፣ ፈረንሳይኛ፣ ጀርመንኛ፣ ጣሊያንኛና መስኮብኛ ይማራሉ። በትምህርት ቤቱ ውስጥ የሚገኙት ተማሪዎች አሜሪካውያን ብቻ ናቸው። ከአስተማሪዎች አብዛኛዎቹ የውጭ አገር ሰዎች ናቸው። በዚህ ትምህርት ቤት ውስጥ ተማሪዎቹ ልክ በሦስት ሰዓት ትምህርት ይጀምራሉ። በአምስት ሰዓት ቡና ለመጠጣት ይወጣሉ። እንደ ገና በአምስት ተኩል ወደ ክፍል ይገቡና በሰባት ለምሳ ይወጣሉ። በስምንት ሰዓት ወደ ክፍል ይመለሱና እስከ አስር ሰዓት ይማራሉ። ከዚያ በኋላ ወደየቤታቸው ይሄዳሉ። ጥያቄዎች። የውጭ ጉዳይ ሚኒስቴር ምን አይነት ትምህርት ቤት አለው? ትምህርት ቤቱ የት ይገኛል? እዚህ ትምህርት ቤት ውስጥ ምን ያስተምራሉ? ምን አይነት ቋንቋ ትማራላችሁ? የቋንቋ አስተማሪያችሁ ማን ነው? ተማሪዎች በስንት ሰዓት ትምህርት ይጀምራሉ? በስንት ሰዓት ቡና ይጠጣሉ? ወደ ክፍል በስንት ሰዓት ይመለሳሉ? የምሳችሁ ጊዜ በስንት ሰዓት ነው? የውጭ ጉዳይ ሚኒስቴር የቋንቋ ትምህርት ቤት ስንት ተማሪዎች ያስተምራል? አስተማሪዎቹ ከየት አገር ናቸው? እርስዎ ስንት የውጭ አገር ቋንቋ ያውቃሉ? This is the end of Unit 9.